The Voice of America. የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ደጀኔ ጣፋና አቶ ሚሻ አደም ላይ አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ክስ መሰረተ። ክሱ በህገ መንግስትና ህገ መንግስታዊ ስርዓትን በመተላለፍ በህዝብ ደህንነት ኑሮ ላይ ከፍተኛ ቀውስ ማድረስ የሚል ነው። መለስካቸው አማሃ ይህንንና ሌሎች ሲከታተላቸው የቆየውን የችሎት ውሎች ቀጥሎ ያስደምጠናል። በፌዴራሉ የመጀመሪያ ደረጃ ፍርድ ቤት በቅድመ ምርመራ ችሎት አቃቤ ህግ በእነ ጃዋር መሀመድ ላይ ምስክሮችን እያቀረበ ቃል ማሰማቱ ቀጥሏል። በዚህም መሰረት እስከ ዛሬ ዕለት የዘጠኝ ምስክሮችን ቃል አስመዝግበው ከእንግዲህ ሁለት ምስክሮችን ብቻ እንድናሰማ ለፍርድ ቤቱ ገልጿል። ዐቃቤ ህግ ቀደም ሲል በተጠርጣሪዎቹ ላይ አስራ አምስት ምስክሮችን ለማሰማት ታቅዶ የነበረ ቢሆንም አሁን አስራ አንዱን ብቻ እንድናቀርብ አስታውቋል። የተጠርጣሪ ጠበቆችም የምስክሮችን ማንነትና በምን ጉዳይና በማን ላይ እንደ ምስክሩ ጠይቀዋል አካባቢ ከምስክሮቹ ጋርነት አኳያ ማንነታቸውን እንደማይገልጽ አስረድተዋል። በዚህ ጭት አቶ በቀለ ገርባ አቤቱታ አቅርበዋል። በእሳቸው አገላለጽ በአሁኑ ጊዜ እሳቸውን በሌሎች ተጠርጣሪዎች ከሰውም ሆነ ከሚዲያ የተገለሉ መሆናቸውን፣ መኪናቸው እስካሁንም የተያዘ መሆኑን እንዲሁም የእሳቸው ምንም የባለቤታቸው የባንክ ደብተር ታግዶ እንደሚገኝና ለከፍተኛ ችግር መጋለጣቸውን ገልጸው መፍትሄ እንዲሰጣቸው ለፍርድ ቤቱ አቤት ብለዋል። በመጨረሻም ፍርድ ቤቱ ምስክሮችን ቃል በጽሑፍ ተቀርቶ ከመዝገቡ ጋር እንዲያያዝ በማዘዝ ለቀረቡ አቤቱታዎች ውሳኔ ለመስጠትና የቀሪ ምስክሮችን ቃል ለመስማት ለነሐሴ ሃያ ዘጠኝ ቀን 2012 ዓ.ም ቀጠሮ ቆርጧል። በተያያዘ ዜና የፌዴራሉ ጠቅላይ ዐቃቤ ህግ ከእውቁ ድምፃዊ ሃጫሉ ሁንዴሳ ግድያ በኋላ ከተፈጠረው ሁከትና ግጭት ጋር በተያያዘ በኦሮሞ ፌዴራላዊ ኮንግሬስ አመራር አባል በአቶ ደጀኔ ጣፋ ላይ ክስ መሰረተ። ዐቃቤ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ ወንጀል ችሎት ባቀረበው ክስ አቶ ደጀ ቤጣፋ የሀገሪቱ ወንጀል ሕግ በመጣስ በህገ መንግስትና ህገ መንግስታዊ ስርዓት በመተላለፍ በህዝብ ደህንነት ወይም ኖረ ላይ ከፍተኛ ቀውስ የማድረስ ወንጀል ፈጽመዋል ብለዋል። ከዚህም ጋር ተያይዞ አቃቤ ሕግ አቶ አደም መሻ በተባሉ ሌላ ተጠርጣሪ ላይም የሀገሪቱ ሕግ በመተላለፍ ኢትዮ ቴሌኮም ከዘረጋ የቴሌኮም መሰረተ ልማት ልማቶችን ለሀገር ፍትና ለውጭ ወይም ለዓለም አቀፍ የቴሌኮም አ ሚኒስትር ቤት በአንስ ወንጀል ክስ እንደመሰረተባቸው ታውቋል። መለስካቸውና ለአሜሪካ ድምጽ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከፍርድ ቤቶች ጉዳይ ጋር የተያያዘ ነው። የኦሮሚያ ሚዲያ ኔትወርክ ኦኤምኤን ዘጋቢ ጉዮ ዋሪዎስ የዋስትና መብቱ ተከብሮ በ በአስር ሺህ ብር ዋስትና ትላንት ከእስር መለቀቁን ጠበቃው አቶ ደጀኔ ፍቃዱ ለአሜሪካ ድምጽ ገለጹ። በሌላ በኩል የኢዴፓ አመራር አባል የሆኑት አቶ ልደቱ አያሌው ከእስር ባለመለቀቃቸው የዋስትና መብት መጠየቂያ ቤቱታ ለቢሾፍቱ ከተማ ወረዳ ፍርድ ቤት ማስገባታቸውን የፓርቲው ፕሬዝዳንት አቶ አዳነ ታደሰ አስታውቀዋል። ጸሐይ ዳምጠው ዝርዝር አላት። የኦሮሚያ ሚዲያ ኔትወርክ ኦኤምን ጋዜጠኛ ጉዮ ዋሪዮ ትናንትና በዋስ ከእስራት መፈታቱን የህግ ጠበቃው ገልጿል። የጋዜጠኛው ጠበቃ አቶ ደጀኔ ፍቃዱ እንደገለጹት ጉዮ የድምፃዊ ሀጫሉን ሁንዴሳን ቃለ መጠየቅ ከመሃል ቆርጠ አስቀርተሃል። የአርቲስቱን ግድያ ተከትሎ የተፈጠረ ሁከትና ብጥብጥ ላይም በሙያ ተሳትፎ አድርገዋል በሚል ጥርጣሬ በፖሊስ ምርመራ ሲካሄድበት ቆይቷል። ጉዮ ፍርድ ቤት ሲመላለስ እንደነበር የገለጹት አቶ ደጀኔ ትናንትና በዋስ ተለቆ ቤተሰቡን ተቀላቅሏል ብለዋል። ፖሊስ ምርመራውን ጨርሶ አቃቤ ሕግ ሪፖርት ከማድረጉ በፊት ለጉዮ እኔ ሃጫሉ ሁንዴሳን ኢንተርቪው በማድረጌ ያደረግኩት ወንጀል የለም በይነቱ ያጋሉ የሞትና የቀብር ስነ ስርዓቱ ላይ በዛ ሰዓት ላይ በስራ ላይ ስላልነበርኩ ጥፋተኛ አይደለም በማለት ጉዳዩን ማስተባበል ሞክረዋል። ያም ሆኖ ፖሊስ ምርመራውን ጨርሶ ሀይልቅ ሪፖርት ካደረገ በኋላ አቃቤ ክስ የመስረቻ ጊዜ ይሰጠኝ ማለት አስራ አምስት ቀን ከምትጠይቅን እኛ ባቀረብነው መቃወሚያ መስራት ከዛን መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳዩን አይቶ በህጉ መሰረት እየተጠየቀው የዋስትና መብት የሚያስከለክል ጉዳይ አይደለም ፍርድ ቤት በአስር ሺህ ዋስትና እንዲወጣ ትእዛዝ ሰጠ። አካባቢ ግን በመቃወም ወደ ፌዴራል ከፍተኛ ፍርድ ቤት ለዳታ ድብ ችሎት ላይ ይግባኝ ብሏል። ይግባኝ ሰሚ ፍርድ ቤት በስር ፍርድ ቤት ላይ ተሰጥቶ የነበረ የአስር ሺህ ዋስትናውን ለአምስት ቀን አታግዶት አምስት ቀን በኋላ ችሎቱ ቀርበን እንድንከራከር አድርጓል። አካባቢ ያቀረበው መቃወሚያና ወቅ በማድረግ ጉዮ በዋስትና በስ ፍርድ ቤት በስር ሺ እየተሰጠ ዋስትና በትናንትና ሁለት አስራ አንድ ሰዓት በፖሊስ ቁጥጥር ወጥቶ ከቤተሰቡ ጋር ማቀላቀል ችሏል። በሌላ በኩል የኢትዮጵያ ዲሞክራሲያዊ ፓርቲ አዴፓ ከፍተኛ አመራር የሆኑት አቶ ልደቱ አያለው የዋስትና መብት አቤቱታ አቅርቦ እንዲለቀቁ ፍርድ ቤት ትዕዛዝ ቢሰጥም አሁንም እስር ላይ መሆናቸውን ፓርቲው ገልጿል። አቶ አዳነ ታደሰ የአዴፓ ፕሬዚዳንት ናቸው። ስለ ጉዳዩ ተከታዩም ብለዋል። ከተወቃው ጋር ዋስትና በመጠየቁ ብዙም በህጉ አግባብ ባያስኬድም ግን የአካባቢው የፍርድ ቤቱ አሰራር ነው። በዚህ መንገድ ሂዱ ስለተባለ ብቻ የዋስትና መብት ጠይቀናል። ሬጅስትራር አስገብተን ለነገ በአራት ሰዓት እንዲያቀርቡት ለአቃቢ ህግና ከተማው ፖሊስ መምሪያ መጥሪያ ሰጥተናል። ነገ ይዘነው እንቀርባለን ብለዋል። ነገ እንግዲህ ፍርድ ቤቱ በችሎት ተመልክቶ ባስና ይደቋል ብለን ተስፋ እናደርጋል። አቶ ልደቱ አያለው ሁከት በማስተባበርና በመደገፍ ተጠርጥረው በቢሾፍቱ ፖሊስ ቁጥጥር ስር ውለው ፍርድ ቤት ሲመላለሱ እንደነበር የሚታወስ ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ